ያኔዎቹ አማጺ ቡድናት ሕዝባዊ ወያኔ ሓርነት ትግራይ ህወሀትና ዛሬ የአማራ ዲሞክራሲያዊ ፓርቲ አዴፓ የሚባለው የኢትዮጵያ ሕዝብ ዲሞክራሲያዊ ንቅናቄ ኢህዴን በ1981 የመሰረቱት ግንባር አዳዲሶቹ መሪዎቹ እንደሚሉት በነበር የሚዘከርበት ጊዜ ሩቅ አይደለም። ግንባሩ ከሁለት ወደ አራት ፓርቲዎች አስተናባሪነት ከሽምቅ ተዋጊነት ወደ ገዢ መንግስትነት የተለወጠበት ጉዞም እነሆ ከፍጻሜው መጀመሪያ ላይ ደርሷል። ሂደቱ በእርግጥ እድገት ብቻ አልነበረም፤ ውጤትን ከውድቀት፣ ትብብርን ከክፍፍል፣ ፍቅርን ከጠብ፣ ህዝባዊ ድጋፍን ከተቃውሞ የቀየጠ ጭምር እንጂ ሰላሳ አንድ ዓመት የ31 ዓመቱን የድል ሽንፈት ቅይጥ ታሪክ ለነበር ዝክር ከማህደር ይዶላል። የተባለው ውህደት የእስካሁኑን አወቃቀር መቀያየሩ በእርግጥ አላጠያየቅም። ብዙ ጊዜ አብዮታዊ ዲሞክራሲ፣ ሌላ ጊዜ ልማታዊ መንግስት ደግሞ ሌላ ጊዜ አውራ ፓርቲ የሚባሉትን መርሆዎቹንም አራክፎ ምናልባት መደመር በሚባለው በአዲሱ የግንባሩ መሪ መርህ ይለውጣቸዋል ወይም ይውጣቸዋል የሚሉም አሉ። ይሁን እንጂ ግንባሩ በህገ መንግስት በኩል ለኢትዮጵያ የበየነው ወይም የበየነባት የብሔር ፌዴራሊዝምና ተያያዥ መርሆች የህወሀት መስራችና የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሄ እንደሚሉት መቀየራቸውም አጠራጣሪ ነው። ፖለቲካዊ ፕሪንስፕልን፣ አቋምን የፌዴራሊዝም ይሁን የብሔሮች መብት የሚጋፋ ሆኖ አይታየኝም። አይደለምም ብሔሮች መብታቸው ይከበር ማለትና የተለያዩ ድርጅቶች ውህደት የሚፍጠር ማለት ምንም የሚያጋጭ ነገር የለውም። በሰላሳ አንድ አመቱ ጉዞ ከኢትዮጵያዊነት ወደ አማራነት የቀነጨረው የቀድሞው የኢህደን መስራችና የፖለቲካ ተንታኝ ያሬድ ጥበቡ ውህደቱ የፓርቲ እንጂ ህገ መንግስትን የሚነካ አይደለም ይላሉ። ውህደቱ ስጋት መፍጠር አለበት ብዬ አላስብም። ምክንያቱም እንደተባለ አሁን የኢትዮጵያ ብልጽግና ፓርቲ እንኳን ቢባል የኦሮሚያ ክልል ውስጥ ያለው ኦፒዲኦ ወይንም ኦዴፓ እስቲል የብልጽግናው ፓርቲ የኦሮሚያ ክንፍ ነው የሚሆን የሚመስለኝ። አማራ ክልል ውስጥም አዴፓ የዚሁ የብልጽግና ፓርቲ አካል ነው የሚሆነው። ክልሎቹም ይኖራሉ። ፌዴራሊዝሙም ደግሞ በህገ መንግስት ደረጃ የተገነባ ስለሆነ የፓርቲው መዋሀድ ህገ መንግስቱን ተክቶ ሊያፈርስ የሚችለው ተቋም አይኖርም። ኢህአዴግ እንደተባለው ከተዋሃደ እስካሁን አጋር የሚላቸው የሶማሌ፣ የሀረሪ የአፋር የጋምቤላ ና የበኒሻንጉል ገዢ የፖለቲካ ማህበራት ከነባሮቹ የግንባሩ አባላት ጋር ይቀየጣሉ። እኩል ድምፅ ይኖራቸዋል። የውህደቱ ሀሳብ እስከ ቅርብ ጊዜ ድረስ ውህደቱን ሲያቀነቅን ከነበረው ከትግራይ ገዢ ፓርቲ ከህዝባዊ ወያኔ ሀርነት ትግራይ ህወሀት ተቃውሞ ገጥሞታል መባሉ በእርግጥ ግራና የሆነው እንደሚባለው ኢህአዲግ ወደ ውሁድ ፓርቲነት እንዲለወጥ ከ1996 ጀምሮ በመርህ ደረጃ ተቀብሎት ሀሳቡን ሲገፋ የነበረው ህወሀት የጀመረው ሀሳብ ከግብ ሊደርስ ሲል አሁን የወለፊንድ መቃወሙ ለብዙዎች አስገራሚ፣ ለሌሎች እንቆቅልሽ አይነት ነው የሆነው። አቶ ያሬድ እንደሚያምኑት ህወሀት ውህደቱን በመቃወም ህጋዊ እውቅና የሌለው አስተዳደር ወይም መንግስት እስከ ማቆም እደርሳለሁ ማለቱ ደግሞ ለማንም አይበጅም። ወይን የሚባለው ጋዜጣ ላይ ወጣ ተብሎ ሲኖፕስስም እንዳየነው ነው። የነጻ መንግስት ነጻ ምርጫ ምናምን ይሄዳለሁ የሚል አቅጣጫ ከሚሄዱ ይልቅ በዚህ በመደመር ውስጥ የእነሱ ፍላጎትም የሚሰምርበትን ወይም እሱ ደግሞ እንዳይሆንም ደግሞ ክርክር ማድረግ ከቻሉ ያናነ ክርክር የሚያደረጉበትን ሁኔታ ቢፈጥሩ ትግራይም እንደ ትግራይ የትግራይ ህዝብም እንደ ህዝብ ኢትዮጵያም እንደ ሀገር የምትጠቀም ይመስለኛል እና ወደ መለየት የሚሄዱበት አቅጣጫ ውሎ አድሮ ሊጎዳቸው ይችላል የሚል ፍርሀት ነው ያለኝ። ዶክተር አረጋዊ በርሄ ግን የተቃውሞው ምክንያት የህወሀት መሪዎች ከስልጣን ሌላም ሌላ ነገር ስለማያስቡ ነው ባይ ናቸው። ህወሀት የበላይነት ይዞ በነበረበት ወቅት ውህደት ካልፈጸምን ብሎ ሲፎክር የነበረ ሲያቀራራ የነበረ ድርጅት ነው። እሱ ነበር ግንባር ቀደም ፊታውራሪ የውህደት ጥያቄ። አሁን ከዛ ሲገፋ ግን ያው ውህደት አያስፈልግም፣ ጊዜው አይደለም ባይ ደግሞ እሱ ሆኖ ተገኘ። ያ የለመደው የበላይነትን የማያገኝበት ውህደት ስለሚፈጠር ይሄ መቀበል ስላልቻለ ነው። በውህደቱ ሂደት አቶ ያሬድ እንደታዘቡት ከዚህ ቀደም እንደተለመደው የፓርቲ አሰራር በአባላት ዘንድ ተደጋጋሚ ውይይት፣ ሰፊ ክርክርና ትችት አለመደረጉም የሩቁም የቅርቡም ታዛቢ የድጋፍ ተቃውሞውን ትክክለኛ ምክንያት ጥልቀትና ምጥቀትን በቅጡ እንዳይለካም ግርዶሽ መሆኗ አልቀረ።